ሀያ ስድስተኛው የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግይሯን ዘረ ኢትዮጵያ ዓመታዊ የሽልማት ቀን ደረሰ። ለመሆኑ የዘንድሮ የክብሩ ተሰያሚዎች እነማን ይሆኑ? ዘንድሮስ ምን ለየት ያለ ጉዳይ ይኖር ይሆን? ከቦርዱ አመራሮች ሦስቱን ጋብዘናል። እንግዶቻችን እናመሰግናለሁ። የቦርዱ ሊቀመንበር መስራች ሊቀመንበር በል ትክክል ይመስለኛል፣ ዶክተር መላኩ ላቀው፣ የቦርዱ አባል ዶክተር መና ደምሴ፣ እንዲሁም ተተኪው የህዝብ ግንኙነት ኃላፊ አቶ ቢንያም ወልደ ገብርኤል፣ ሁላችሁንም ለጊዜያቸው አመሰግናለሁ። አማርኛና እንግሊዝኛ ቀይጥ ቃለ ምልልስ ነው ዛሬ የምናደርገው። ዶክተር መና ጥያቄ መልሼ ወደ አማርኛ ለአድማጮች አስተዋውቃለሁ። ማግኒፍሰንት ፋይቭ ብላችኋቸዋል። እነኚህ አምስት ታላላቅ ነገስታት እንደምን ለዘንድሮ Thank you for the opportunity for us to uh, talk about our organization and um, the good work that we are trying to do for our community. Over the past ላለፉት ሁለት አስርተ ዓመታት የአገራችንን የታሪክ ቅርስ ክብርና ኩራት አግሎተው ባሳዩ ስራዎቻቸው ያንጸባረቁ የማህበረሰብ ፈርጦች ለማክበር በትጋት ሲሰራ የቆየው ማኅበረ ግይሯን ዘረ ኢትዮጵያ ይላሉ ዶክተር መና። የዜጎችን ማህበራዊ ሚናና ተሳትፎ ማሳደግ ጨምሮ መሄጃ መንገዳችንን በማቃናቱ ረገድ ታሪካችን ያለውን የላቀ ፋይዳ ስለምንረዳም ዛሬ በሀያ ስድስተኛው ድስተኛው ዓመታዊ ክብረ በዓላችን ለታሪክ ሁነኛ ስፍራ በሰጠ ስነ ስርዓት ተጠምደናል ይላሉ። ይሄ ለእኛ ታላቅ እድል ነው። ይሄ ከኛ ጊዜ ብዙ ዘመን አስቀድሞ ሀገራችን በዓለም ዙሪያ ያላትን የአራያነት ሚና ያጎላ ታሪክ መለስ ብለን ለማጤን የሚያስችል መልካም እድል ነው። በተጨማሪም ይሄ አህጉራችን ጨለማ ውስጥ በነበረችባቸው ዘመናት አገራቸውን ከወራሪ ኃይል ለመከላከል እና ነጻነታቸውን አስጠብቀው ስለዘለቁ መሪዎቻችን የምናውሳበት ልዩ እድልም ነው። ዶክተር ምና አክለውም ለባለታሪኮቹ ክብር የታለመውን ይህን ስነ ስርዓት ኢትዮጵያ ለአህጉሪቱ ኅብረት ያደረገችውን አስተዋጽኦም ያስታውሳል ይላሉ። ይሄ በነጻነት ወደፊት ለመገስገስ ብሔራዊ አንድነታችንንና ታሪካችንን የምናንጸባርቅበት እድልም ይፈጥራል። በመሆኑም ዘንድሮ ሙሉ ትኩረታችንን ኢትዮጵያ ለአህጉር አቀፍ ንቅናቄና የሀገር ነጻነትን በማስጠበቅም ሆነ አንድነትን፣ ሰላምንና በራስ የመተማመንን ልባዊ የኩራት ስሜት በመላው አፍሪካ እንዲስፋፋ ላደረገችው አስተዋጽኦ መስጠት መርጠናል። ዶክተር መናድ በሙያቸው ኮንግሬሽናል ብላክ ኮከስ ፋውንዴሽን የተባለው ድርጅት የጥናትና የፖሊሲ ትንተና ምክትል ፕሬዚዳንት ናቸው። ተቋሙ ጥቁር አሜሪካውያንን በሚመለከቱ ጉዳዮች ላይ ትኩረት የሚያደርጉ ጥናቶችን የሚያካሂድና ቁልፍ ቁልፍ የህግ ጉዳዮች ላይ ያተኮሩ ጽሁፎችንም በማውጣት ይታወቃል። አሁን የሲድ ሊቀመንበር ዶክተር መላኩ ላቀው ወደ ሰጡት አስተያየት ልውሰዳችሁ። እንደምታውቀው የኢትዮጵያ ታሪክ በጣም ጠለቅ ያለ አፍሪካ ውስጥ ጎልቶ የሚታይ ነው። ይህንን ታሪካችንን እንደው በቅጡ ለተቀረው ዓለም ለማስተዋወቅ አልቻልንም። በሆነ ባልሆነው ምክንያት በተለይ እነኚህ ታላቅ መሪዎች ከአጼ ቴዎድሮስ ጀምሮ እስከ ቀዳማዊ ኃይለሥላሴ ድረስ ለእኛ ለኢትዮጵያውያኖች ብቻ ሳይሆን ለተቀረውም አፍሪካ ትልቅ አስተዋጽኦ ያደረጉ መኩሪያ የሆኑ ናቸው። ከዛም አልፎ በጠቅላላው ጥቁር ሕዝብ ባለበት ቦታ ኢትዮጵያ መሪዎቻቸው አገራቸውን ታግለው በነጻነት አቆይተዋል በሚል የሚጠቁሟቸው ናቸው። ቴዎድሮስን ብናይ በአርበኝነታቸው አገሩን በማዋሀድ በማስተባበራቸውና አንድነት በመፍጠራቸው ለአገር ፍቅር ሲሉ ራሳቸውን የገደሉ። ከዛም አፄ ዮሐንስ አገርን ከጠላት ወረራ ሲከላከሉ በጠርቁ ስለው መሞታቸው። ከዛም ወርደን ደግሞ ስንመጣ ሚኒልክን የሚያክል ሀያል የሆነ ንጉስ በጠቅላላው የአውሮፓን ኢምፓየር ያንቀጠቀጠ ይህ ትልቅ ድል እንደው በየአመቱ ይነገራል እንጂ ለነሱ ሚዚየም በመቆርቆር ወይም ደግሞ ልዩ ልዩ ቦታዎችን በስማቸው በመሰየም ወይም ሐውልት በማሰራት ወይም የቀረ ቅርስ የለም። እኛ እንደው ለመነጋገሪያ እንኳን ቢሆን ብለን ታላቅ አምስት የሀገራችንን መሪዎች ኢትዮጵያን በነፃነት አቅፈው ደግፈው ቋንቋችንንም እንዳለ በደንብ አድርገው ተንከባክበው ይዘው ህዝቦቿንም በሃይማኖት ልዩ ልዩ የሆኑ ሰዎች የሚኖርባትን ሀገር አስማምተው እንደ ሌላ ሀገር ሳይበጣበጥ እና እርስ በርሱ ሳይጋደል የኖረች ሀገር መሆኗን እያወቅን በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚሉት ምንም አይነት ትኩረት ሳንሰጠው እያለፍ ነው በመኖራችን አሁን በዚህ በአጋጣሚ ሁኔታ ኢትዮጵያ ውስጥ ባለው ኢትዮጵያዊነት ስሜት እነሱን በዓለም ደረጃ ማስተዋወቅ አስፈላጊ ነው ተግባራችንም መሆን አለበት። እንደውም ቀድሞ መደረግ ነበረበት በሚል ተነሳስተን ነው እንግዲህ እነሱ ለማክበር ይወሰን ነው። መልካም በድጋሚ አመሰግናለሁ ዶክተር መላኩ። ወደ አቶ ቢኒያም ገብረወልድ ልሻገር፣ የማህበረ ግይሯን ዘረ ኢትዮጵያ የህዝብ ግንኙነት ኃላፊ እንደ አውሮፓውያን የዘመን አቆጣጠር ግንቦት ሀያ ሰባት የሚካሄደው የወትሮውን ቦታ የወትሮውን ስርዓት ጠብቆ የሚካሄደው ነገር ግን ለየት ያለ ቀለም ያለው የሚመስለው ይህ ዝግጅታችሁ ነኝ። ነገስታት ለክብር የሚበቁት ከህይወት በኋላ እንደመሆናቸው ባለ ታሪኮችም እንደመሆናቸው የተለየ ይመስላል። እንዴት ነው የተዘጋጃችሁት አቶ ቢንያም፣ ስነ ስርዓቱ ምን መልክ አለው? አመሰግናለሁ። ለድሉ አሉላ ማህበረ ጊዮራን ዘረ ኢትዮጵያን ወይንም በመጻረ ቃል በእንግሊዝኛው ሲድ በመባል የሚታወቀው ድርጅት ለህብረተሰቡ የምናደርገውን አገልግሎት ስለምታስተዋውቁልን እጅግ በጣም አድርገን እናመሰግናለን። እንግዲህ ዘንድሮ ለየት ባለ መልኩ የታሪክ ፈርጥ የሆኑትን ክቡራን የኢትዮጵያ ነገስታትን ደመቅ ባለ ዝግጅት ለመዘከር ቅድመ ዝግጅቱን አጠናቆ እየተጠባበቀ ይገኛል። ቀደም ብለህ እንደ ገለጽከው እነዚህ አምስት ታላላቅ የኢትዮጵያ ነገስታት ዛሬ በህይወት ባይኖሩም ስራቸው ከትውልድ ትውልድ እየተላለፈ በኢትዮጵያና እንዲሁም በመላው ዓለም ይህ ነው የሚባል ታላቅ አስተዋጽኦና ታላቅ ተጽዕኖ እያሳደረ ይገኛል እና እኛም በዛ ዕለት የሰሩትን ታላላቅ ስራ በማጉላትና በማውሳት እንዲሁም ደግሞ የነሱን የልጅ ልጅ ልጅ የሆኑትን እንግዶች በመጋበዝ ለምሳሌ ያህል የአጼ ቴዎድሮስ የልጅ ልጅ ልጅ አቶ መሸሻ ካሳ ከዚሁ ከአሜሪካን፣ ልዑል ራስ መንገሻ ስዩም ከኢትዮጵያ የአጼ ዮሐንስ አራተኛው የልጅ ልጅ ናቸው። እንዲሁም ደግሞ የአጼ ኃይለ ሥላሴ የልጅ ልጆች ልዑል በእደ ማርያም መኮንንን፣ እንዲሁም ደግሞ ልዕልት ሜሪሰና አስፋውሰንን ከኢትዮጵያ እንዲሁም ልዑል ኤርሚያስ ሳለ ስላሴን ደግሞ ከዚሁ ከአሜሪካር አንድ ላይ በማምጣት ከህብረተሰቡም ጋር እንዲተዋወቁ በዚሁ አጋጣሚ ደግሞ የነሱ አያቶች ቅድመ አያቶች ያደረጉትን ታላቅ ነገር በኢትዮጵያውያኖችና በመላው ዓለም በሚገኙ ች ህዝብ ስም እናመሰግናለን ብለን ለመናገር እነሱ ባሉበት ይሄንን አድርገናል። ከዚሁ ጋር በተያያዘም ታላላቁ የታሪክ ምሁራን በእለቱ ስለ እነዚህ ታላላቅ ነገስታት ለዓለም በሚገባ መልኩ ቀምረው የሚያዘጋጁት ከዚህ በፊት ተሰምቶ የማያቅ ታሪካቸውን ይዘው ይቀርባሉ። ከእነዚህም ተጋባዥ ምሁራን መካከል ፕሮፌሰር ማሞ ሙጬ ከደቡብ አፍሪካ፣ ፕሮፌሰር ዳንኤል ክንዴ ከዚሁ ከአሜሪካ እንዲሁም ደግሞ አንጋፋው አርቲስት ማህሙድ አህመድ፣ ዶክተር ዳዊት ዘውዴ፣ ሚስተር ኔቪል ጋርሊክ የቦማርሊ አርት ማኔጀር፣ እነዚህን ሁሉ አካተን በእለቱ ከፍተኛ የሆነ የማክበር ስነ ስርዓት እናካሄዳለን። ሁልጊዜ እንግዲህ አሉላም አንተም እንደምታውቀው የተለመዱት ስርዓቶችም አብረው ከዚህ ጋር ይቀጥላሉ። በዚህ አመት በከፍተኛ ደረጃ በትምህርታቸው አመርቂ ውጤት ያገኙ ወጣቶችንም ከየስቴቱ ወደፊት ለሚያጋጥማቸው ታላቅ የመሪነት ሚና አሁንም ደግሞ ሀይስኩልን ጨርሰው በከፍተኛ ማዕረግ እና በአመር ግቤት ስለተመረቁ እነሱንም እንደዚሁ ከእነዚህ ታላላቅ መሪዎች ጋር አብረን የምናከብራቸው ይሆናሉ። እና በእለቱ እጅግ በጣም ደስ የሚል ድባብ የሚፈጥረው እስከዛሬ ድረስ ሲሂድ ሶስት ትውልዶችን በአንድ መድረክ የሚያገናኝ ድርጅት ነበረ የቀደመውን ትውልድ በሰሩት ስራና በአንቱነታቸው ከፍ ብለው ያሉትን እንዲሁም ደግሞ ከነሱ ለመረከብ እየዳዳ ያለውን ተዘጋጅቶ ያለውን እንዲሁም ደግሞ እንደዚህ እሱ ገና ወደ ኮሌጅ የሚሄዱትን ሶስተኛውን ትውልድ ነበር አሁን የተለየ ድባብ የፈጠረው። አራተኛውን ትውልድ ደግሞ እንደዚህ አይነት በመዘከር እነዚህን ታላላቅ ነገስታቶች በማምጣት አራቱን ትውልዶች የሚያገናኝ ይሆናል እና እጅግ በጣም ልዩ የሆነ ፕሮግራም ይሆናል ብለን እንገምታለን። ስነ ስዕል ከጣይቱ የባህል ማዕከል ጋር በመተባበር ደግሞ ያዘጋጀ ነው። እነዚህኑ ነገስ የሚያውሳ ልዩ የስነ ግጥም የሙዚቃ ዝግጅት ባህላዊ በሆኑ መሳሪያዎች ታጅቦ የሚደረግ ይሆናል። በጊዜው ደግሞ ከሚመጡ ታላላቅ እንግዶች ጋር እድምተኞች የልምድ ልውውጥ እንዲያደርጉ ያንን ሁሉ እናመቻቻለን እና እጅግ በጣም እናመሰግናለን። እንግዲህ የማህበረ ጊዮርያን በሰፊው ተዘጋጅቶ እድምተኞቹን ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ ለማስተናገድ ዝግጁ ሆኖ እየጠበቀ ነው። በመላው የአሜሪካ ግዛት የምትገኙ እንዲሁም ከልዩ ልዩ ቦታ ይሄንን ዝግጅት ለማክበር የምትመጡ ኢትዮጵያን ወገኖቻችን እና የኢትዮጵያን ወዳጆች ይህን ዝግጅት ለመታደም በዌብሳይታችን ደብሊው ደብሊው ደብሊው ኢቲዮ ዶት ኦርግ ላይ በመግባት ለዚህ ልዩ ዝግጅት የሚሆነውን ትኬት ከማለቁ በፊት ቀድማችሁ በዚህ ዝግጅት ላይ ታዳሚ እንድትሆኑ በዚሁ አጋጣሚ ለማሳሰብ እንወዳለን። እናመሰግናለን። የታሪክ ፈርጦች ብለዋቸዋል አቶ ብንያም። አምስቱን ታላላቅ ነገስታት የምታቀሩበትን ወጣቶችንም እንዲሁ በተለመደው ስርዓት የምትዘክሩበትን ስነ ስርዓት አስመልክቶ ከወዲሁ ላደረግነው ቃለ ምልልስ ዶክተር መላኩ ላቀው፣ ዶክተር መና አክሊሉ፣ አቶ ብንያም ገብረወልድ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እኛም እናመሰግናለን። እግዜር ይስጥልን። አመሰግናለሁ። በየዓመቱ እንደምናደርገው ሁሉ አድማጮች በዕለቱም በሥነ ሥርዓቱ ላይ ተገኝተን የመድረኩን ይዘት እንቃኛለን። I'm not be i She was a good friend the of I'm told you, Why do you fighting, the them what you want, you can make one you so i I'm